ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ፣ መስታወት አራጋው አብራኛለች። ሰላም እንደምናመሻችሁ። የዛሬው ታህሳስ አራት 2009 ዓ ም የጋቢና ቪኦኤ ዝግጅታችን በርካታ ጉዳዮችን ይዟል። ለጋዜጠኞች ደህንነት ተሟጋቹ ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ እስር ላይ ያሉ ጋዜጠኞች ቁጥር ቀምሮ የሚያቀርብበትን ዓመታዊ የሪፖርት ይፋ አድርጓል በአፍሪካ ቀንድ ኢትዮጵያና ኤርትራ ጋዜጠኞችን በዘፈቀደ ማሰሩን ቀጥለዋል የሶማሊያ ሁኔታ ግን ተሻሽሏል ሶማሊያ ውስጥ አሁን የታሰረ አንድም ጋዜጠኛ የለም የሲፒጄው ተጠሪ ሙሬቲ ሙቴጋ ናቸው በዚህ ሪፖርት ኢትዮጵያ 16 ጋዜጠኞችን በማሰር ሶስተኛ ሀገር ላይ ተቀምጣለች የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከስር እንዲፈቱ ቀስቅሳቸዋል በሚል በሽብር አድራጎት የተከሰሱ 19 ተከሳሾች ዛሬ ፍርድ ቤት ቀጠሮ ነበራቸው ተቃጠለበት ጊዜ ወደ ሸዋሮቢት በተወሰድንበት ጊዜ ከፍተኛ ድብደባ በኤሌክትሪክ ሾክ ተደርገናል እሱ በግሉን የብልቴ ላይ ሀይላንድ አንጠልጥለውብኛል። ከፍተኛ ድብደባን የደረሰብኝ ወደ ላይ አንጠልጥለው ገርፈውኛል። ይህን ሁላ ፍርድ ቤት አልተከታተለልኝም። የተከሳሹ ጠበቃ አቶ ሰኢድ አብደላ ናቸው። እንኳን የገባ የለም ናቸው። የአንደኛው ተከሳሽ እናት ፍጹም ቸርነት እናት ናቸው። ሰዓት ከበቃን፣ ሌሎች ዘገባዎችም ይኖሩናል፣ ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየቶቻችሁን ስጡን። ላየር እናበቀዋለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትር የሆነው እጩ በዛሬው ዕለት ይፋ አደረጉ። በዚሁ መሰረት ታዋቂው ነጋዴና የኤክሶን ሞባይል ባለቤት ዋና ስራ አስኪያጅ የሆኑት ሬክስ ቲለርሰን የአገሪቱ ከፍተኛው ዲፕሎማት ሆነው ታጭተዋል። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዘገባ ይኖረናል። አንድ የኢጣሊያ ፍርድ ቤት ሜዲትራኒያን ባህር ውስጥ ህይወታቸውን ላጡ በመቶዎች ለሚቆጠሩ ፍልሰተኞች ሞት ተጠያቂ ነው ባለው በአንድ ቱኒዛዊ የመርከብ አዛዥ ላይ የ18 ዓመት እስራት በየነ። ከሁለተኛው የዓለም ጦርነት ወዲህ የተፈጸመ ከፍተኛው እልቂት የተባለው ይህ አደጋ የደረሰው እንደ አውሮፓውያን አቆጣጠር በሚያዝያ 2015 ዓ ም ወደ አውሮፓ በመሰደድ ላይ የነበሩ ቢያንስ ሰባት መቶ የሚሆኑ ፍልሰተኞች ሜዲትራኒያን ባህር ውስጥ በመግባታቸው ነው። ችሎታ ሳይኖረው የመርከብ አዛዥ የነበረው ሞሐመድ አሊ ማላክ በሕገወጥ አጓጓዥነትና በነፍስ ግድያም ተጠያቂ ስለሆነ ነው የ18 ዓመቱ እስራት የተበየነበት። ወደ አፍሪካ ስንሄድ የደቡብ ሱዳን አብያተ ክርስቲያናት በብዙ ሺዎች የሚቆጠሩ የሀገር ውስጥ ተፈናቃዮችን እያስጠለሉና ና እያስተናገዱ መሆናቸው ተሰማ። የቅድስት ማርያም የክርስቲያን ተወራዶ ካቴድራል በአሁኑ ሰዓት ባለፈው ሰኔ ወር በዋው ከተማ አካባቢ በተካሄደው የእርስ በርስ ጦርነት ቤት ንብረታቸውን ጥለው የሸሹ ከስምንት ሺ አምስት መቶ በላይ ደቡብ ሱዳናውያንን እያስተናገደ መሆኑም ታውቋል። ቤተ ክርስቲያኑ ሰብአዊ እርዳታንም እያደረገ በተለይም በችግርና በፈተና ወቅት የእምነት ቦታ ሆኖ እያገለገለ ነው በማለት የሀገር ተፈናቃዮችን የሚያስተናግደው የመጠለያ ጣቢያ ኃላፊ ፍራንሲስ ሞጋ ተናግረዋል። ካቴድራሉም ሆነ የተፈናቃዮቹ መጠለያ ከመንፈሳዊ አገልግሎት የላቅ አስተዋጽኦ እያደረገ መሆኑ ነው። አዳም ኤድሚን አይድሪስ ለምሳሌ በልብስ ስፌት ስራ ተሰማርቶ ሌሎችንም እስከ መርዳት ደርሷል። ከበፊቱ ቦታዬ የተሻለና ለሕይወት መጠበቅም አስተማማኝ በመሆኑ እደሰታለሁ የሚለው ኢድሪስ ከሁሉም በላይ ዛሬ በየምሽቱ የጠብጠምንጃ ድምፅ አልሰማም፣ ማታ ማታም የሽፍቶችና የሌቦች ዘረፋም አያሰጋኝም ብሏል። ወደ ሲሪያ ስንሄድ ሶሪያ ውስጥ የሚገኙ አፍሪካዊ አፍቃሪ መንግስት ኃይሎች በአስር የአሌፓ አካባቢዎች ዛሬ ማክሰኞ ጥቃት አካሄደው ቢያንስ የ28 ሰላማዊ ሰዎችን እንደገደሉ የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብአዊ መብት ክፍል ቃል አቀባይ ሮፐርት ኮልቪሌ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል የሪፖርቱን ትክክለኛነት ለማረጋገጥ አስቸጋሪ መሆኑን አመልክተው ግድያውም ቢሆን በትክክል መቼ እንደተፈጸመ ግልጽ አይደለም ብለዋል። ተስፋ የምናደርገው ሪፖርቱ አንድም ስህተት አሊያም የተጋነነ ይሆናል ብለን ነው ሲሉም አክለው ተናግረዋል። በመጨረሻም እንደ አውሮፓውያን አቆጣጠር በ2014 ዓ ም ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ተጠልፎ ሲያበቁ በወሲብ ባርነት ሲያገለገሉ የቆዩ ሁለት ያዚዲ ሴቶች የአውሮፓ ፓርላማ የሚሰጠውን የሳኮሃቭ ሽልማት ተቀበሉ። ሽልማቱ ለንግግርና ሀባን በነጻነት ለመግለጽ የሚሰጥ መሆኑ ይታወቃል። ለእለቱ የያዝነው ዜና ይኸው ነበር። ወደ ዋናው ጋቢና ቪኦኤ ፕሮግራማችን ልመልሳችሁ የጋቢና ጉዞአችን ይቀጥላል። ጽዮን ግርማና እኔም መስታወት አድረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ዋና ቢሮው ዩናይትድ ስቴትስ የሆነው ለጋዜጠኞች ለጋዜጠኞች ደህንነት ተሟጋቹ ኮሚቲ ቱ ፕሮቴክት ጆርናሊስት ሲፒጄ ዓመታዊ የእስር ላይ ያሉ ጋዜጠኞች ቁጥር ቀምሮ የሚያቀርብበትን ሪፖርት ይፋ አድርጓል። በዚህ ወር በሚጠናቀቀው የአውሮፓውያን 2016 ዓ.ም በዓለም ዙሪያ 259 እስር ቤቶች እንዳሉ አስታውቋል። የሲፒጄ የምስራቅ አፍሪካ ተጠሪ ሙሪቴ ሙቲጋን ቆንጅታዬ አነጋግራቸው ነበር። ተከታዩን ዘገባ አዘጋጅታለች። ወደ ዛው እንለፍ። በአለም ዙሪያ ይቅርታ፣ የቆንጅታዬን ሪፖርት አቀርበዋል፣ ግርማናት አቀርበው በዓለም ዙሪያ ጋዜጠኞችን ማሳደድና ማሰር እየተባባሰ መምጣቱን ሲፒጄን እጅግ በጣም እያሳሰበ ነው ያለው። የሲፒጄ ተጠሪ ሙረቲ ሙቴጋ በተለይ እንደ ቱርክ ባሉት ሀገሮች በጋዜጠኞች ላይ የሚፈጸመው ጥቃት እጅግ እየተባባሰ መሆኑን ጠቅሶ፣ በአፍሪካም ስራቸውን በመስራታቸው ብቻ ሁኔታዎች ተባብሰዋል ብለዋል። በአፍሪካ ቀንድ ኢትዮጵያና ኤርትራ ጋዜጠኞችን በዘፈቀደ ማሰሩን ቀጥለዋል። የሶማሊያ ሁኔታ ግን ተሻሽሏል። ሶማሊያ ውስጥ አሁን የታሰረ አንድም ጋዜጠኛ የለም። የኢትዮጵያ ይዞታ ይበልጡን እያሳሰበ እየሆነ መጥቷል ያለው የሲፒጂ የምስራቅ አፍሪካ ተጠሪ በሀገሪቱ የተለያዩ አካባቢዎች ተቃውሞዎች ከተቀሰቀሱበት ጊዜ አንስቶ የኢንተርኔት አምደኞች ብሎገሮች በብዛት እየታሰሩ መሆኑን አስተውለናል ብሏል። በኢትዮጵያ የነፃ መገናኛ ብዙሃን ህሉና በተለይ ደግሞ አብዛኞቹ የግል ነፃ መገናኛ ብዙሃን የሚንቀሳቀሱበት ምህዳር ከ97ቱ ምርጫ ወዲህ በመዘጋቱ ብሎገሮች ወይም የኢንተርኔት አምደኞች ዋነኛ የዜና ምንጭ ሆነዋል። ስለዚህም የእስር ኢላማ እየተደረጉ ነው። የኢትዮጵያ መንግሥት ይህን አድራጎት በአስቸኳይ እንዲያቆም ጥሪ እናቀርባለን። የሲፒጄ ባጠናቀረው በዚህ ሪፖርት በአፍሪካ ግብፅ 25 ጋዜጠኞችን በማሰር የባሰ በአንደኝነት አፈና ያለባት አገር በሚል ያስቀመጣት ሲሆን ኤርትራ 17 ጋዜጠኞችን በማሰር ተከትላለች። ኢትዮጵያ ደግሞ 16 ጋዜጠኞችን በማሰር ሶስተኛ ደረጃ ላይ ትገኛለች። ሲፒጄ ባጠናቀረው በዚህ ሪፖርት የኢትዮጵያ መንግስት የኮሚኒኬሽን ሚኒስትር ዶክተር ነገሪ ሌንጮን ለማነጋገር ያደረገው ሙከራ እንዳልተሳካለት አስፍሯል። የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቀሳችኋል በሚል በነ ከድር መሐመድ መዝገብ በሽብር አድራጎት የተከሰሱ 19 ሰዎች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነበራቸው ቀጠሮ በሸዋሮቢት እስር ቤት ውስጥ በአምስት ተከሳሾች ላይ ከፍተኛ የማሰቃየት ተግባር እንደተፈጸመባቸው አንድ ተከሳሽ አቤቱታ አቀረበ። ጽዮን ግርማ በዛሬው ችሎት ተከሳሾቹን ወክለው ችሎት የቆሙትን ጠበቃ አቶ ሰይድ አብደላና የአንዱን ተከሳሽ እናት አነጋግራ ተከታዩን ዘገባ አጠናቅራለች። የአስራ ዘጠኙ ተከሳሾች ጠበቃ አቶ ሰይድ አብደላ ለአሜሪካ ድምጽ እንደተናገሩት ተከሳሾቹ መጀመሪያ ፍርድ ቤት ሲቀርቡ ጉዳያቸውን ሲመለከት የነበረው አስራ አራተኛ ወንጀል ችሎት ነበር። ከዛም ወደ አስራ አምስተኛ ወንጀል ችሎት ተዛወረ። ባለፈው ሳምንት ጉዳዩን የተመለከተው አስራ አምስተኛ ወንጀል ችሎት ደግሞ ለአስራ ዘጠነኛ ወንጀል ችሎት በመምራቱ ተከሳሾቹ ዛሬ በዚህ ችሎት ፊት ቀርበው ነበር። ፍርድ ቤቱም ቀጠሮውን የመራው የአስራ አምስተኛ ወንጀል ችሎት የአስራ ዘጠነኛ ወንጀል ችሎትን አጀንዳ ሳያገናዝብ እንደሆነ በመግለጽ በዛሬው ዕለት ጉዳዩን ሊመለከተው እንደማይችል አስረድቶ ለታህሳስ አስራ ሁለት ተለዋጭ ቀጠሮ መስጠቱን አቶ ሰይድ ተናግረዋል። አቶ ሰይድ አያይዘው ተከሳሾቹ ግን ለችሎቱ አቤቱታ አቅርበው ነበር ብለዋል። በቅድሚያ ኢብራሂም ካሚል የሚባለው አምስተኛው ተከሳሽ ነው አቤቱታውን ያሰማው ተከሳሽ በሌላ መዝገብም የቂሊንጦን ማረሚያ ቤትን ማቃጥላቸዋል ከሚሉት ተከሳሾች መካከል ነው እና ይህ ፍርድ ቤት በቂሊንጦ ማረሚያ ቤት እንድንቀመጥ በአደራ መልክ ሰጥቶናል። ግን ያው በአደራው መልክ ቂሊንጦ ማረሚያ ቤት አላስቀመጠንም። ሸዋሮቢት በተቃጠለበት ጊዜ ወደ ሸዋሮቢት በተወሰድንበት ጊዜ ከፍተኛ ድብደባ፣ በኤሌክትሪክ ሾክ ተደርገናል። እሱ በግሉን የብልቴ ላይ ሀይላንድ አንጠልጥለውብኛል። ከፍተኛ ድብደባ ነው የደረሰብኝ። ወደ ላይ አንጠልጥለው ገርፈውኛል። ይህን ሁላ ፍርድ ቤት አልተከታተለልኝም። አሁንም ደግሞ ሀያ አራት ሰዓት ሙሉ በካቴና ታስሬ ነው የምቀመጠው እዛ ቂሊንጦ ማረሚያ ቤት ውስጥ። ስለዚህ ይህ ፍርድ ቤት ይህን እንዲሰማልኝ የሚል አቤቱታን ያቀረበው ያው፣ ፍርድ ቤቱም በጽሁፍ አቅርቡ ነው ያለው። ከዚህ በመቀጠልም ጋዜጠኛ ዳርሰማ ሶሪ ነው በሁለተኛነት አቤቱታ ያቀረበው እሱም በቅርቡ ሆስፒታል የወጣ መሆኑን ተናግሮ በሳምባ ታምን ሆስፒታል ተኝቼ የነበረ፣ አሁንም ግን ወደ ቅሊንጦ ማረሚያ ቤት ስመለስ ምቹ ሁኔታ የለም። እዛ ውስጥ አንድ ክፍል ውስጥ ተዘግቶብን እስከ መቶ ስልሳ ሰው ነው በአንድ ክፍል ውስጥ የሚቀመጠው። ይህን ፍርድ ቤት አላየልንም። በዚህ አይነት ሁኔታ ደግሞ እኛ ይህን ችሎት መከላከል በዚህ ችሎት ላይ መቆየት ስለማንችል ነው፣ አንከላከልም ብለን ራሱ ቶሎ ብይን እንዲሰጠን ፍርድ እንዲሰጠን የጠየቅ ነው። በዚህ መሰረት አሁን አጭር ቀጠሮ እንዲደረግልን በሚል አቤቱታ አቅርበዋል። ኢብራሂም ካቢል የተባለው ተከሳሽ ለፍርድ ቤቱ አቤቱታውን ሲያቀርብ የማሰቃያ ተግባራት ተፈጽሞብናል በማለት ያስረዳው የሌሎች ተከሳሾችንም ስም ጨምሮ ነው ይላሉ። አንድ ላይ የነበሩትን አምስት ተከሳሾች ሦስቱ ተከሳሾች በዚሁ መዝገብ ውስጥ ያሉ ናቸው። በሌላ መዝገብ ደግሞ የነበረ አንድ ተከሳሽ አለን እና አምስት ተከሳሾች ድብደባ ተደርጎብናል። ዛ ሻሃቡዲን፣ ነስረዲን ኡስማን የሚባል ልጅ ሌላም አለ። ሌላ ከድር ታደለ የሚባል አለ። እነዚህ ሁላ ተመሳሳይ ቶርች ተደርገናል የሚል ያቀረበው። ተከሳሾቹ አቤቱታቸውን ለችሎት ሲያቀርቡ የዛሬውን ችሎት ለመከታተል እድል ያገኙ የተከሳሽ ቤተሰቦች በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው እንደነበር አቶ ሰይድ ይናገራሉ። የተከሳሽ ቤተሰቦች ዛሬ ችሎት ውስጥ ገብተው ሲከታተሉ ነበረ። በጣም ስሜታዊ ሁነው ነበር። ኢብራሂም በተናገረው ነገር ከወጡ በኋላ ራሱ የአንድ ተከሳሽ እናት ምንም ከእኛ ጋርም ልናረጋጋቸው ሞክረንም በጣም ነበር ሲያለቅሱ የነበሩት የፍጹም ቸርነት የሚባል ተከሳሽ እናት በጣም ያለቅሱ ነበረ። በዚህ መዝገብ ተከሳሽ በሆነው ልጃቸው ምክንያት በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው ነበር የተባሉትን የፍጹም ቸርነትን እናት አነጋገሪያቸው ነበር። ልጃቸው ሀያ ስድስት አመቱ እንደሆነ ገልጸው በዛሬ ዕለት ችሎት ነበርኩም ብለዋል። አሁን አንደኛው ሌሎችን ወክሎ እንዳስረዳው ከሆነ ያው ሶስት ቀን ሙሉ ሰቅለዋቸው እየገረፋቸው፣ ጀሪካን ተሰቅሎ፣ ሀይላንድ ተሰቅሎ እየተገረፉ እንደነበረ እቃ ይደርስባቸው ኤሌክትሪክ ያገናኛቸው እንደነበር፣ ከኤሌክትሪክ ጋራ ስጋቸውን እንደተቆጣጠቀ ጥፍልም እንደሆኑ ተናገረ። ሀይላንድ ሰቅለው ሲሉ ምን ያደረጓቸው? ስናስረውባቸው፣ ማለት ሀይላንድና ጀሪካን አሉ ከብልታቸው ላይ መሰለኝ አሰርባቸው፣ መግለጽም ተርቼ ነው። እንደዛ እየተደረሱ ሶስት ቀን ሙሉ ተንጠልጥለን በተጠቅብቀን ፍራፍረን እንከረት እንደነበረ፣ ኤሌክትሪክ ጋራ ያገናኝተው ይደበድቡ እንደነበረ ብለው ነው ገለጸውና አንደኛው ድሞ ዚ ነበረ በሽተኛ ነው። በዛቱም ሳምባ በሽተኛ እንደሆነ ለአምስት ቀና ለሶስት ቀማ እያሳይን ነበር ሸዋሮቢት እኮ በየቀኑ እየሄድን ችግራቸውን፣ ሁኔታቸውን ሊያናግረን እንዳልቻሉ ለመራመድ እንዳልቻሉ ሁሉም አይነበርኛ እስር ቤት ውስጥ ስትሄዱ ልጠይቋቸው ስትሄዱ አታነጋግሯቸውም ማነጋገር አይፈቀድልም። በሩቅ ነው የምናያቸው። በመሀላችን እንደውም የአስር ሜትር ልዩነት አለ። ሰውሰው ብለን ብቻ በቴካን እንደውሳ ነው ተሰልፈው እንጀራ የሚቀርብላቸው በዛ አዋራ በዛ ፀሐይ በዛ ነዳ ድሜ ተመላልሰን ብንሰጣቸው ምግቡን በላሳም እንኳን ስንላቸው እሽታ አይሆንም ነበር። ስለዚህ አሁን ፍርድ ቤት ሲያስረዱ ለእናንተ አዲስ አልሆነም። ለእኛ ምንም አዲስም ባይሆን ትንሽ ያ ያተሰጥቀው ተሰቅለው ሲገረፉ ነበር ሲገረፉ ነበረ መይቶትም ሁሉ ቀርቶ ነው ተናገረው እንጂ በተለይ ተሌ ነበር። ያው ቆርቆሮ ማገር ላይ ታስረን አሉ። እሺ እዛ ላይ ሆኖ ታስረን ይገርፉን ነው ራሳችንን ሁሉ ከመስዋት ቤተሰብ ካስጠራ እዛ ላይ ሆነን እንኳን አውርደው ውሃ ደፍተው ራሳችንን ስናቅ ነው ከሚ የሚያገናኙ ሁሉ ያሉ ለችሎት ገልጠው ሰውነ- ለችሎት ገልጠው ተጎድተናል ያሉትን፣ ለምሳሌ ሰውነታችን ተተልትሏል ካሉ ለችሎቱ ገልጠው የተናገረው ፍዛው እንደተቆጠቀ ምን እንዳለ ተናግሯል። ባለፈው ችሎት ገልጠው አሳይተዋል። ገልጠው አሳይተዋል ሰውነታቸውን ባለፈው ችሎት አሁ በአሁኑ ችሎት አላሳዩ። ይሄ ሁለተኛቸው ነው እንደዚህ አይነት አቤቱታ ሲያቀርቡ ማለት ነው። አዎ የዛሬ ሳምንት እኮ ቀርበዋል። የዛሬ ሳምንት ቀርበው በእሳቱም ለብቻ ተከተዋል። ይሄኛ ደግሞ በስልምና ጉዳይ የተከሰሱበት ነት ና ያው ከሚናገሩት አልቅሶ ከሚያወሩት ናዶ ንረግሳል ምን ጊዜ ነግሪሳ እኔ የኢትዮጵያ ህዝብ ፍረደኝ። እነዚህ አንዳንድ ፍሬ ልጆች ለአቅመ አዳም ያልደረሱ ልጆች ህፃናቶች ናቸው። ከላሳ ቤት እንኳን የገባ የለም ደፍሮ ሁለች ናቸው ሴት ናቸው የልጆች አባት አሉ በተረፈ ህፃናቶች ናቸው። ሴት ሴተ ናይንቱ በአንድ መዝገብ አረጓቸው የተከሳሾቹ ጠበቃ እንዳሉት ፍርድ ቤቱ አቤቱታውን ካዳመጠ በኋላ አቤቱታው በጠበቃቸው አማካኝነት እንዲያቀርቡና በቀጣይ እንደሚመለከተው ገልጾ ተለዋጭ ቀጠሮ ሰጥቷቸዋል። የምትከታተሉት የጋቢና ቪኦኤን ፕሮግራማችንን ነው። አሁን የምናልፈው በትናንትናው ዕለት አስታውሰናችሁ ወደ ነበረው አንድ ፕሮግራም ነው። የጋቢና ቪኦኤ ከተጀመረ አንድ አመት ተቆጥሯል። በጋቢና ቪኦኤ ፕሮግራማችን ባሳለፍነው አንድ ዓመት ውስጥ ወጣቶችን የሚመለከቱ የተለያዩ ነጥቦችን በማንሳት ባለሙያዎችን ወደ ስቱዲዮ ጋብዘን ነበር። ጤና፣ ስደት፣ ኢትዮጵያዊነት፣ የአየር ንብረትን በተመለከተ ትኩረት በመስጠት በተለያዩ ሙያዎች ላይ የሚገኙ ወጣቶችን ከኢትዮጵያ፣ ከአውሮፓ፣ ከተለያዩ አረብ ሀገራትና ና ከዩናይትድ ስቴትስ የሕይወት ተሞክራቸውን አካፍለውን ነበር። ለትውስታ ዛሬ የተወሰኑትን እናሰማችኋለን። የመስታወት አድራጋው ዝግጅት ነው፣ ቀጥሎ ይቀርባል። ተወልደው ያደጉት በዩናይትድ ስቴትስ ነው። የአማርኛን ቋንቋ አቀላጥፈው ከመናገራቸውን በላይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በቅዳሴ በማገልገል ላይ ይገኛሉ። እዚህ ቪኦኤ ስቱዲዮ ጋብዘናቸው ነበር። እኔ በጣም በጣም በጣም በጣም እወዳለሁ። ምክንያቱም ወተት በጣም ወዳለ ልክ እንደ ድመት ነኝ፣ ሁል ጊዜ ጠጣለ እና አይብ ሲመጣ በጣም ደስታ ሆናለ። እና ለእናቴ እባክሽ ክትፎ እንድታደርጊልን ጠየቃለ ከአይቡ ጋር። እና ስበላ በጣም ደስታ ነኝ፣ ደስ ይለኛል። እኔ የምወደው ምግብ ሁሉም ነገር ነው። እዛ ላይ አሁን ሆምልሶቹ ምግብ የላቸውም እና እግዚአብሔር የሰጠኑ ምግብ እንወስደዋለን። አንድ ምርጫ የለም። ሀብቱ ሁሉም ነገር ነው የምትወስድ። ስለዚህ ሁሉን ትወዳለ። ከኢትዮጵያ የአስመራ ከተማ በዩኔስኮ የታሪክ መዝገብ ላይ ለመመዝገብ እጩ ሆና ነበር ባለፈው አመት። ከተሞችን ለመቃኘት ስንሞክር የአስመራ ከተማ ስያሜው ከየት መጣ ለሚለው ጥያቄ አቶ ኢሳያስ ተስፋ ማርያም ማብራሪያ ሰጥተውን ነበር። እና ተማውን በዚህ የመሰረቱት ሴቶች ናቸው ማለት እነዚህ አራት ገዛ የሚባሉ ገዛ ስርንስር፣ ገራሽ ገዛ ግሮቶም፣ ገዛ አስመ ያ ቦታ አሁን አርባዕተ አስመራ የሚባለው ቦታ አስመራ ከተማ ማለት ነው። ዋናው መሰረቱም በዛ ሲያልፉ ጥል ነበር፣ ጦርነት ነበር እና እንደዛ እንደዛ አሁን ምንድን ነው ታሪኩ የሚለው ይሄን ነገር ለማቆም ሴቶች ሆን ለሆን ይሄ ነገር ከአሁን በኋላ ማቆም አለበት ብለው እንደ አድማ ነገር አድርጉ ማለት ነው። የአዲስ አበባ ወጣቶች በ1960 ዎቹ ያለባበስ ገጽታ ምን ይመስል ነበር? የአዲስ አበባ ነዋሪ የሆኑት እንዲህ አብራርተውልናል። በአስራ ዘጠኝ መቶ ሀምሳዎቹ አካባቢ ሁለት አይነት የጸጉር አቆራረጥ ነበረ። በወንዶች ላይ የተማሪ ቁርጥ ማለት ጸጉርሽን በጣም አሳጥረሽ ወደፊት የሚበጠር ካሊፎርኒያ ቁርጥ የሚባለው ደግሞ ጸጉርን ወደኋላ አስተኝተሽ ከጆሮ ግንድሽና ማጅራትሽ በምላጭ በትክክል ትክክል ተስተካክሎ ይላጫል ጥቅጥቁን ማለት ነው። ይህን ካሊፎርኒያ ቁርጥ የሚያደርጉት አብዛኞቹ ጎረምሶች ሲሆኑ የተማሪ ቁርጥ የሚቆረጡት ደግሞ በማደግ ላይ ያሉ ወጣቶች ናቸው። ኤች አይ ቪ ኤድስን በመከላከልና በመቆጣጠር ዙሪያ ከመቅድም ኢትዮጵያ ስራ አስኪያጅ አቶ መንግስቱ ዘመነ ጋር በተደጋጋሚ ተወያይተን ነበር። እንደ እንደተወራለት የኤች አይቪ ኤድስ ስርጭት የተገደበ ሳይሆን በተወሰነ መልኩ በአንዳንድ አካባቢዎች ደግሞ የማገረሸትና የስርጭት አድማሱ ትንሽ ከፍ ያለባቸው አካባቢዎች አዲስ አበባ ጀምሮ ታይተዋል። ይህም እንግዲህ የመዘናጋትና በተጠናከር ብሎ አለማስኬዱ አንዱ መለኪያው ብዬ አስባለሁኝ። ከኢትዮጵያ የተሰደዱ ወጣቶች አስከፊ የሆነውን የጉዞ ሕይወታቸውን አካፍለውን ነበር። ስሙ እንዲጠቀስ ያልፈለገ ኢትዮጵያዊ ስደተኛ በእግሩ ጦርነት በረሃንና ባህርን አቋርጦ ሳውዲ አረቢያ ገብቷል። በስደት ጉዞ ያየውን እንዲያካፍለን ነበር። ያው በባህር አመራጠ ላይ አንደኛ ሁዱር ላይ በጥይት የሚመቱ አሉ። በአሁኑ ሰዓት ስልስ እየሞቱና ገደል ላይ እየተገፈትሮ የሞቱ ሰዎች አሉ፣ ባይኔ ያየሁት ማለት ነው። ሁዱር ላይ ኢትዮጵያውያን ናቸው እነዚህ ያየሃቸው ሰዎች? አዎ ኢትዮጵያውያን ናቸው። ኢትዮጵያውያን ናቸው። ሌላ ማንም ዜጋ ያው ሶማሌዎች ምናምን ነገር አሉ። ራሳቸው ይገባሉ። አንድ ቦታ ላይ ይገርምሻል፣ ሰባት ስምንት ሰው እየሞተ ነው ያለው ጉድጓድ ተቆፍሮ አለ። ከዛ ጉድጓድ በብርድ ልብስ ነው እየተቀበሉ ሲቀበሩ የነበሩት አይን ያየው ማለት ነው። እዚህ ሳውዲ አረቢያም ገብቶ አይመቸውም። መያዝም፣ ያኔ የተለያየ መደብደብ፣ ምናምን ነገር አለ። ብዙ ነገር ነው ያለው። በአለማችን እየተከሰተ ያለው የአየር ንብረት ለውጥ ኢትዮጵያን በምን መልኩ ይጎዳታል ለሚለው ጥያቄ ሰፋ ያለ ማብራሪያ የሰጡን በመቀሌ ዩኒቨርስቲ ረዳት ፕሮፌሰር እና የደንና የምግብ ሳይንስ ባለሙያ ወይዘሮ ሳራ ተወልደ ብርሃን ነበሩ። በዋናነት ኢትዮጵያ እስካሁን እየተጎዳች ያለችው በድርቅ ምክንያት ነው። እንደሚታወቀው የሀገራችን ሰማኒያ አምስት ከመቶ ኅብረተሰብ አርብቶ አደርና በእርሻ በመተዳደር ነው የሚኖረው። ይሄ ሁሉ ዝናብ እየጠበቀ ነው የሚያርሰው ወይም ከብቱ የሚመገበው። ትልቁ ችግር ረሃብ ነው ማለት ነው። መሰረት ንጉሴ የቀድሞ የፍቅር ጓደኛዋ በፊቷና በሰውነቷ ላይ አሲድ በመድፋት ለከፍተኛ ህመምና ስቃይ ዳርጓታል። ስላለችበት ሁኔታ አነጋግረናት ነበር። መሰረት እንዴት ነሽ? ተሻለሽ? በጎ ሆነሽ አሁን እንዴት ነው ህመምሽ? ሰውነት የሚደበር ባህር ያለ ሁለቱ ተከርሰዋና ይ አካባቢ ምንምምበጣም ፍጣዊ በጣም የሚያሰዱ በጣም በተለየ የሙዚቃ አጨዋወጣቸው በኢትዮጵያ የሙዚቃ መድረክ ለውጥ ያመጡ የጃኖ ባንድ አባላት እንግዶቻችንም ነበሩ። ባለፈው ዓመት በአብዛኛው አሁን ጃኖ ውስጥ የምንሰራቸው ሙዚቃዎች የኢትዮጵያዊ ሩት ያለው መነሻ ያለውን ሙዚቃ ከሮክ ጋር ነው ፊዩዝ የምናደርገውና በአብዛኛው ሮክ ሙዚቃ በተለይ ሄቪ ሜታል በአብዛኛው የጊታር ሄድ ዲስቶርሽን ጊታር እሱን ተኮር ያደረገ ነው እና ብዙ ጊዜ እንዲያም የጊታሪስቶች ሙዚቃ ነው ሮክ። በአንድ አመት ጊዜ ውስጥ ከነካካናቸው ርዕሰ ጉዳዮች ጥቂቱን ያሰማናችሁ። ከእናንተ ከወጣት አድማጮቻችን ጋር ለቀጣይ ፕሮግራማችንን ያሻሽላሉ በማለት የምታስቧቸውን መንገዶች ሁሉ አጋሩን እንቀበላለን። አስተያየቶቻችሁን ለሰጣችሁን አድማጮች በሙሉ ምስጋናችን ከልብ ነው። የከርሞ ሰው ይበለን። እንግዲህ ወደ ቀጣዩ ፕሮግራማችን ደግሞ ስናልፍ ግርማይ ገብሩ ከኢትዮጵያ ከመቀሌ አንድ ዘገባ ልኮልናል። የዛሬው የአጥቢያ ኮከብ መቀሌ ከተማ ውስጥ የሚኖሩትና ህብረተሰቡን በመርዳት የሚታወቁት የሀጂ ሀሰን ባድረግ ቤተሰብን ይዟል። የቤተሰቡ አባል ሀጂ አብደላ ሀሰን ባድረግ ተወልደው ባደጉበት በመቀሌ ቀበሌ ማህበረሰብ የማህበረሰብን ችግሮች ለመፍታት ከተቋቋመው የመደረዳ የመደራጃ ማህበር ጋር በመተባበር እየሰሩ ይገኛሉ። ሌላው ቀርቶ ማህበረሰቡ ያጋጠመው የነበረውን የመካነ መቃብር ቦታ ለመፍታት በከተማዋ የመድኃኔ ዓለም ቤተ ክርስቲያን ቅጥር ግቢ ውስጥ ትላልቅ የመካነ መቃብር ስፍራ እንዲሰራ ታላቅ እገዛ ማድረጋቸው የመደራጃ ማህበሩ ገልጿል። ግርማይ ገብሩ ከመቀለ ያደረሰን ዘገባ አለ። ወደዛው እንላለን። በመቀለ ከተማ የቀበሌ አስራ አራት የመደራጃ ማህበር አለ። ይህ የቀበሌ አስራ አራት የመደራጃ ማህበር ሊቀመንበር የሆኑት እስኪ ንገሩኝ ሙሉ ስሞትን። አቶ ገብረ ኪዳን በርሀ ይባላል። ሆኜ ይህ የቀበሌ አስራ አራት የመደራጃ ማህበር ምንድን ነው የሚሰራው? የሚሰራው ያው መረዳዳት ነው። የተቸገሩ መርዳት ነው። ረዳት የሌላቸው ሽማግሌዎች መርዳት፣ አባት እናት የሞቱባቸውን ህፃውንቶች ማንከባከብ፣ በአንዳንድ በሽታ የተያዙ ህሙማን ደግሞ መርዳት እና በውስጥ ያሉ ችግሮችን ተሰባስበን ተጋግዘን ያው ችግር ማስወገድ ነው። እንግዲህ መቀለ ከተማ ውስጥ ካሁን በፊትም በተደጋጋሚ ገልጸነዋል። የሐጂ ሐሰን ባድረግ ቤተሰብ ሙስሊሙንና ክርስቲያኑን ብለው ሳይለዩ እየረዱ እያገዙ እንደቆዩ ከአሁን በፊትም በጣም ለተጎዱ እናቶች የተሞላ ቤት ሁላ ሰርተው እንዳስረከቡ በሁለት ዙር ጠቅሰናል። አሁን ደግሞ ይህንን ማህበርም እየረዱት እንደሆነ ተነግሮናል። አቶ ገብረኪዳን ምንድን ነው የተደረገላችሁ? ገዛ ሀጅ አብደላ ሀዘን ባድረግ መጀመሪያ አባታቸው እናታቸው እዛ ቀበሌ አስራ አራት ነበሩ። እሳቸውም እዛ ነው የተወለዱ፣ እዛ ነው ያደጉት እና ከአባታቸው ከእናታቸው ጀምሮ ያው መረዳት የቆየ እየነበረ ነው ሳቸው በሃይማኖት ሳይለዩ ለክርስቲያንም ለሙስሊሙም ነው፣ ሁሉ በጎ መስራት ተግባራቸው ነው። በየጊዜው እያገዙን ነው። እርዱን ስንላቸው በቃ እልል እያሉ ነው የሚረዱን። ዛሬ ደግሞ ምንድን ነው የረዷችሁ? እዚች አለም ያው ለ67 ዓመት ነው የምንኖረው ግን ጥንታዊ የምንኖረው መኖሪያችን ግን መካነ መቃብር ነው፣ እና መካነ መቃብር ለማሰራት ብዙ ገንዘብ አግዘውናል። ብዙ ችግር ነበረን የእኛ ነዋሪ ህዝብ አብዛኛው ድሃ ነው። መካነ መቃብር መልግብ ለመለመን ወይም ደሞ ቆፍረን እንደማንቀበር ብዙ ችግር ነበረን። እሱ ብቻ አይደለም። አሁን እኛ በሰፈራችን ስራ ያጡ ሴቶች እንጀራ ጋገረው የሚታደሩበት ለማቋቋም እያሰብን ነው። እሳቸው ደግሞ አገዛቸዋለሁ እና እሳቸው ነው እንትን ያደር ነው። ሀጂ አብደላ ባድረግ ይህንን መካነ መቃብር ከሰሩላቸው በኋላ ህዝቡ ምን አለ? በጣም ደስ ብሎታል። በነገራችን ላይ ሀጂ አብደላ ሀሰን ባድረግ ከእኛ ጋር አሁን መድኃኔ ዓለም ቤተክርስቲያን ቅጥር ግቢ ውስጥ ነው ያሉት። ሀጂ እንዴት ነበረ ሁኔታ? እስኪ እንዴት ተገናኛችሁ? አጋጣሚ እኔ የተወለድኩበትና ያደግኩበት ሰፈር ከአሁን በፊትም ተናግር ያሉ ቀበሌ አስራ አራት ጎረቤቶቼ ሁሉም አባቶቼ፣ እናቶቼ ናቸው። ብዙ ጊዜ እንቸገራለን በቀብር አንድ ሲሞትብን አንድ እየጠየቅን በጣም እየተሸገር ነበር። አሁን ግን ከአቶ ገብረ ኪዳን ተማክረን مكان مكابر مثلا يكالب من البيت كأنه تبلن يوم مكان مكابر ستو عصر سوست تسرتو بتم بترو بلستر نويت كبر كت يوم تسرتو على القوال الحمد لله آه. أنا... عصر سوست بتم تلاقي مكان مكابر وتسرتو على زيو يسولج بس نسرات مكابر على بس لمن سنسرات وتسرتو على القوال يوم تيالن بسلام بفكر كم أنا لا يعين بمالتنا إن الله يدق فنيانه የአያቶቻችሁ ፈር ተከትላችሁ ናችሁ እንግዲህ እየሰራችሁ ያላችሁት። ልጆቻችሁስ እንዴት ነው? አዎ በጣም ትዝ ይለኛል። በአባቴ በእናቴ ጊዜ ጎረቤት ሲሞት ችግረኛ በጣም የሚጨነቁ ነበር። ለቀብር ልፈለጋል። አሁን ግን ይሄ መድረሱ በጣም ደስ እያለኝ ው ተሰርተዋል። ከአሁን በኋላ እስከ ማህበሩ ጋር ተጋግዛችሁ ከማህበሩ ጋር አንዱ እኔን እኮ ማህበርተኛ ነኝ፣ እኔም እድርተኛ ነኝ። እኔም አንዱ ስለዚህ አብራችሁ ተጋግዛችሁ ነው የምትሄዱት። በጣም በሀሳብም በሁሉም እንደጋግፋለን እንሻላ እኔ በበኩሌ እስላም ይሁን ክርስቲያን ተጋግዞ እንዲኖር ነው የምፈልገው። ሀብታም ይሁን ድሀ ሁሉም እየተጋገዘ ይሄ ምኞቴ ይሄ ነው እና አመሰግናለሁ። በጣም ነው እንግዲህ ማመሰግናችሁ። ይህንን ፍቅር እና ሰላም መተጋገዝ ከእናንተ ጋር አብሮ እንዲዘልቅ እኔም በበኩሌ እመኛለሁ። እሺ፣ ዚርስተለመኛ ያንተው ድካም ደግሞ ደስ ይላል። በጣም አመሰግናችኋለሁኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ

የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቪል ያቤሮ ነው። ዲጄ ፓትሱ በሙዚቃው አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Ca ora ce mai e gat check